ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ የተከበራችሁ አድማጮች፣ ተመልካቾች፣ ተከታዮቻችን ሁሉ በያላችሁበት እንደምናመሻችሁ የማስተናግዳችሁ ሰሎሞን አባተ ነኝ።

በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሚያዝያ የረቡዕ ሚያዝያ 12 2014 ዓ ም ስርጭታችን ጀመረ። ጽንፈኞች ሲሉ በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞን አስተዳደሮች ባለስልጣናት የጠሯቸው በቀሰቀሱት ግጭት

ቢያንስ 17 ሰው ተገድሏል። የቃል አቀባዮቹን ቃላት ይዘናል።

መሐመድ እና አበበ የሚባሉ ግለሰቦች ከተጣሉ ሙስሊምና ክርስቲያን ተጣሉ በሚል ሃይማኖታዊ ቅርጽ እንዲይዝ ይደረጋል። ከኦሮሞ ብሔረሰብና ከአማራ ብሔረሰብ ቢጋጡ ሁለት ግለሰቦች ተጋቸው ሳይሆን የምንለው ኦሮሞና አማራ ተጋጨ ብለን የብሔር ስም እንሰጠዋለን። በሁለት ሰዎችና በአንድ ሰው ጠብ ጣፊ ወጣ አመለካከት ያላቸው አካላት ጉዳዩን አባብሰው የማይገባ መስዋዕትነት ከፍለዋል። በሁለቱም ወንድሞቻችን በኩል ሁለቱም ሰሜን ሸዋም ኦሮሚያን ወንድሞቻችን ናቸው። መሐመድ ና አበበ በሰሜን

ሸዋ እና የኦሮሞ ብሔረሰብ ዞኖች የመንግስት ኮሚኒኬሽንስ ጉዳዮች ኃላፊዎች የሆኑትን የአቶ መሐመድ አህመድና የአቶ ጀማል ያስንን ቃላት ነው የሰማችሁት። ከዜናው ቀጥሎ ዝርዝር ያለ ዝገባ ይዘናል። እንዲሁም ምስራቅ አፍሪካን አበርትቶ እያሰጋ ያለው የድርቅ ሁኔታ ሌላው ዛሬ የምንመለከተው ጉዳይ ነው።

ከአየር ሞገዶች ስርጭቶቻችን በተጨማሪ ምናልባት ኮምፒውተሮቻችሁ ላይ ካላችሁ አሁን ወደ ዌብሳይታችን ጎራ ብትሉ በቀጥታ ልታዳምጡን ትችላላችሁ። ቪኦኤ አምሐሪክ ቪኦኤ ኒውስ ኮም ነው አድራሻችን፣ ቪኦኤ አምሃሪክ አት ቪኦኤ ኒውስ ኮም። እንዲሁም ከኮምፒውተራችሁ ራቅ ካላችሁ መንገድ ላይ ካላችሁ ፌስቡክም ላይ አለን፣ በቀጥታ ስርጭት ታገኙናላችሁ፣ ልታዳምጡን ልትመለከቱን ትችላላችሁ። አት ቪኦኤ አምሐሪክ

ብላቸው ተከተሉን። በስቱዲዮ የምሽቱ ስርጭት አቀናባሪ ኤልያስ አስማረ ነው፣ ቴክኒሻኑ ኮርኔሊያስ ቴነር፣ እንዲሁም በቪዲዮ ቅንብር ላይ ቻርልስ ሞክ። በስቱዲዮ ቀጥታ ስርጭት ላይ አብረናችኋለን። አበባየሁ ገበያው በዌብና ማኅበራዊ መገናኛዎች ላይ አለች። አብራችሁን ሆነው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሶማሊያ መንግስትና አንድ የዩናይትድ ስቴትስ ድርጅት ባለፈው የካቲት ቱርክ ኢስታንቡል ላይ በተደረሰበት አንድ የነዳጅ ፍለጋ ፕሮጀክት ስምምነት ላይ ውዝግብ ላይ መሆናቸው ተሰማ።

ስምምነቱን የሶማሊያ የነዳጅና የማዕድን ሀብት ሚኒስትር አብዱራሺድ መሐመድ አህመድ ኮስት ላይን ኤክስፕሎሬሽን ሊትድ ከተባለው ድርጅት ስራ አስፈጻሚ ሪቻርድ አንደርሰን ጋር የፈረሙት ቢሆንም የሶማሊያ ፕሬዚደንት ሞሐመድ ሁሴን ፎርማጆና ጠቅላይ ሚኒስትር ሞሐመድ ሐሰን ሮብሌ ስምምነቱን ውድቅ ማድረጋቸው ተመልክተዋል።

ሁለቱ መሪዎች እንደሚሉት ውሳኔው የታገደው ሚኒስትሮችና የመንግስት ተቋማት እየተካሄደ የሚገኘው የምክር ቤት አባላት ምርጫ ሂደት እስኪጠናቀቅ ድረስ ከውጭ መንግስታትም ሆነ ድርጅቶች ጋር እንዳይፈራረሙ ከዚህ በፊት ያወጡትን ትዕዛዝ በመተላለፉ መሆኑን አስታውቀዋል። ይሁን እንጂ ዩናይትድ ስቴትስ ነዳጅ ፈላጊው ድርጅት ስራ አስፈጻሚ አንደርሰን ለቪኦኤ ሶማሊኛ ክፍል ዘጋቢ ሃሩን ማሩፍ እንዳስታወቁት የጣሱት መመሪያ አለመኖሩን ገልጸው ከሚኒስትሩ ጋር የተፈራረሙት በፕሬዝደንት

ና ጠቅላይ ሚኒስትሩ የሚታወቅና የእነሱ ይሁንታ መኖሩን ካረጋገጡ በኋላ መሆኑን አስታውቀዋል። የአይቨሪኮስት ፕሬዚደንት ኤልሳኔ ኦታራ ቲሞኮ

ሚያሊት ኮኔን ምክትል ፕሬዚደንታቸው አድርገው መሾማቸውን አስታወቁ። የምክትል ፕሬዚደንትነቱ ቦታ ሁለት ዓመት ለተጠጋ ጊዜ ክፍት ሆኖ መቆየቱ ተገልጿል። ኮኔ የማዕከላዊ አፍሪካዊቷ አገር የባንክ ገዥ በመሆን እንደ ኤሮፓ አቆጣጠር ከ2011 ጀምሮ ሲያገለግሉ መቆየታቸውን የአጃንስ ፍራንስ ፕሬስ ዘገባ

አመልክቷል። ዩክሬን ዛሬ ረቡዕ በሰጠችው መግለጫ በጦርነት ከወደመችው ማሪዮፖል ከተማ ሰላማዊ ሰዎችን ለማስወጣት ከሩሲያ ጋር የቅድሚያ ስምምነት የተደረሰበት ቢሆንም ሩሲያ ግን በድጋሚ በከተማይቱ የቀሩ ወታደሮች አሁንም እጃቸውን እንዲሰጡ አሳስባለች ስትል አስታወቀች። የዩክሬን ምክትል ጠቅላይ ሚኒስትር አሪያና

ቨርሺክ ሰላማዊ ሰዎችን ለማስወጣት የተከፈተው መንገድ ህጻናት፣ ሴቶችና አረጋውያን ለማስወጣት የታለመ መሆኑን አስታውቀዋል። ቨርሺክ በፌስቡክ ገጻቸው በሰጡት ተጨማሪ ማብራሪያ ዛሬ ትኩረታችንን ናቃችን የምናደርገው በማሪፖል ባለው አደጋ ሰብአዊ ቀውስ ሁኔታ ነው ብለዋል። በአገሪቱ ባለፉት ሶስት ተከታታይ ቀናት ሰላማዊ ሰዎች የቡበትን መንገድ ለመክፈት አለም አለምቃሉም ቨርሺክ አስታውቀዋል። የንዲ መከላከያ ሚኒስትር ዛሬ ባወጣው መግለጫ የሩሲያ ኃይሎች ዩክሬንን መከላከያ ሰብረው ማለት በመሞከራቸው በክልሉ የውጊያ ጥናቁ ቀዋ ብለዋል።

ሩሲያ በዩክሬን ከተሞች የምታካሄደው ጥቃት ዩክሬንን የሰው ኃይሏን እና መሳሪያዋን እንደገና አጠናክራ ወደ ምስራቅ የአገሪቱ ክፍል የምታደርገውን እንቅስቃሴ ለማጨናገፍ ነው ሲል የሚኒስቴሩ መግለጫ አመልክቷል። የአውሮፓ ምክር ቤት ፕሬዝደንት ቻርልስ ማይክል ይፋ ባልተደረገ ጉብኝት በድንገት ኪየቭ ገብተዋል። በዚህም በቅርብ ሳምንታት ውስጥ ድጋፍ ለማሳየት ወደ ዩክሬን ከተጓዙ የአውሮፓ መሪዎች መካከል አንዱ ሆነዋል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሀያ ከሚደርሱ የላቲን አሜሪካ አገራት መሪዎች ጋር ለመነጋገር ለሁለት ቀናት ጉብኝት ፓናማ ገብተዋል። ብሊንከን ከንግግራቸው በፊት አስቀድሞ በሰጡት መግለጫ ፍልሰት ቀጠናው ብቸኛው ፈተና ሳይሆን የዓለም አቀፍ ችግር መሆኑን ተናግረዋል። አስከትለውም ይህን ብለዋል። ዩናይትድ ስቴትስ

ዩናይትድ ስቴትስ ከሁላችሁም ጋርና በዚህ ጉዳይ ከሚሠሩት ጋር ሁሉም ለመሥራት ቁርጠኝነቱ አላት። ከፍልሰት አንስቶ ሕገወጥ የሰዎች ዝውውር ማስተላለፊያ መረብን፣ እንዲሁም ውጤታማ የድንበሮች አስተዳደር ማሻሻልን፣ የተዛቡ መረጃዎችን መቋቋም፣ ለሰዎች ሕጋዊ የስደት መንገዶችን ማመቻቸት፣ ጥገኝነት ለሚፈልጉት እንደ ቤታቸው የሚያዩትና ደህንነቱ የተጠበቀ መጠለያ መስጠት ይገኙበታል

በተለይም ትልልቅና ከፍተኛ ቁጥር ያላቸውን ስደተኞችን ተቀብለው የሚያስተናግዱ ማኅበረሰቦችን መርዳትና ማረጋጋት ሌላው ነው። ሥራና ትምህርትን ጨምሮ ስደተኞች ሕይወታቸውን መልሰው የሚያቋቁሙበትን መሣሪያ መስጠት ይኖርብናል። የምንሰጠው እገዛ እርዳታው የሚያስፈልጋቸውን የማኅበረሰብ ክፍሎች በቀጥታ የሚረዳ መሆኑን እርግጠኞች ልንሆን ይገባል። ለሕዝቡ ጤና፣ ደህንነት፣ ማኅበራዊ አገልግሎትና የተሻለ መሠረተ ልማት ለሁሉም የሚያጎናጽፍ መሆን ይኖርበታል።

ብሊንከን ከመሪዎቹ ጋር የሚያደርጉት ንግግር በሚቀጥለው ሰኔ በዩናይትድ ስቴትስ ሎስ አንጀለስ ከሚደረገው ስብሰባ አስቀድሞ የተደረገ መሆኑም ተመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው።

በርካታ አሜሪካውያን የሕገ ወጥ ስደተኞች ጉዳይ እያሳሰባቸው መሆኑን የህዝብ አስተያየት ድምፅ የሚሰበስበው ጋሉ ፖል ዛሬ ማክሰኞ ባወጣው መረጃ አመለከተ። ባለፈው መጋቢት በተሰበሰበው የህዝብ አስተያየት 41 ከመቶ የሚሆኑ አሜሪካውያን ህገ ወጥ ስደተኞች ጉዳይ በከፍተኛ ደረጃ የሚያሳስባቸው መሆኑን ሲገልጹ ይህ እንደ ኢሮፓ አቆጣጠር ከ2007 ጀምሮ ከፍተኛው ቁጥር መሆኑን ተነግረዋል። 60 ከመቶ የሚሆኑት ደግሞ ቢያንስ በተወሰነ ደረጃ እንደሚያሳስባቸው ገልጸዋል። ህገወጥ ስደተኞች

ችን አስመልክቶ በዲሞክራትና ሪፐብሊካን መካከል ያለው ከፍተኛ ልዩነት አሁንም እንደተጠበቀ መሆኑም ተገልጿል። የህገወጥ ስደተኞቹ ጉዳይ ምንም አያሳስበንም ያሉት ሪፐብሊካን አምስት ከመቶ ብቻ መሆናቸውም በዘገባው ተጠቅሰዋል።

ቻይና በእስያ እየጨመረ የመጣውን የዩናይትድ ስቴትስ ወታደራዊ ተሳትፎ ለመቋቋም ዋነኞቹን ተዋጊ ጄቶቿን በባህር ዳርቻዎች ማሰማራቷ ተነገረ። እዚያው ቻይና ስሪት ሸንዱ ጄ ሃያ የተሰኘው የጦር አውሮፕላን በአገሪቱ በስተደቡብ በሚገኙት የደቡብ ቻይና እና ምስራቅ ቻይና ባህሮች እንዲሁም በታይዋን ዙሪያ መሰማራታቸውን ባለሙያዎች ከእስያ መግለጻቸው ተመልክተዋል። የቻይና መንግስት ቼንዱ ሃያ ጄቶች ሁለቱን ባህሮች ለመቆጣጠር የተለመደውን የዘውትር ልምምድ

ማድረግ ተሰማርተዋል ሲል ማስታወቁ ተዘግቧል። መሰረቱን ዋሽንግተን ያደረገውና እስያ ማሪታይም ትራንስፓረንሲ የተባለው ተቋም ዳይሬክተር ግሪጎሪ ፖሊንግ ዩናይትድ ስቴትስ በታይዋን ወይም በምስራቅ ቻይና ባህር ከምታደርገው እንቅስቃሴ ጋር ይህ መሳ ለመሳ የሚሄድ ነው ብለዋል።

የዩናይትድ ስቴትስ መንግስት አልፎ አልፎ በእስያ የውዝግብ ቀጠና በሆኑት የባህር ክልሎች የሚያስተላልፋቸው የጦር መርከቦች ያሉ ሲሆን፣ ባለፈው ጥር ወር የጦር ጀት አውሮፕላን ተሸካሚ የሆኑ ሁለት መርከቦችን ወደ ደቡብ ቻይና ባህር መላኳ ተገልጸዋል።

የባይደን አስተዳደር የፍሎሪዳው ፌዴራል ፍርድ ቤት በህዝብ መገናኛ ብዙኃን ተጠቃሚዎች ላይ የተላለፈውን የአፍና አፍንጫ መሸፈኛ ወይም ማስክ መመሪያ ተግባራዊነት እንዲቀር ያስተላለፈውን ውሳኔ በመቃወም ይግባኝ እንደሚጠይቅ አስታውቋል። የዩናይትድ ስቴትስ የፍትህ ሚኒስቴርና የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ መመሪያው ለህዝብ ጤና ወሳኝ በመሆኑ የፍርድ ቤቱን ውሳኔ እንደሚቃወሙ አስታውቀዋል።

ይህ በእንዲህ እንዳለም የአየር መንገድ ተጓዦች የማስክ አጠቃቀም ውሳኔውን አስመልክቶ የተለያየ አመለካከት ያላቸው መሆኑ ተመልክቷል። ዛሬ አዲስ የወጣው የህዝብ አስተያየት እንደሚያስረዳው ደግሞ 56 ከመቶ የሚሆኑት አሜሪካውያን

ማስክ በህዝብ የትራንስፖርት መጓጓዣዎች ላይ ተግባራዊ እንዲደረግ የሚደግፉ መሆኑን አመልክተዋል። በአሶሽየትድ ፕሬስና ኖርክ ሴንተር የወጣው አስተያየት እንዳመለከተው 24 ከመቶ የሚሆኑት የተቃወሙ ሲሆን 20 ከመቶ የሚሆኑት በመደገፍም ሆነ በመቃወም አስተያየት ያልሰጡ ናቸው።

በመጨረሻም በህንድ የኒው ደልሂ ባለስልጣናት የአገሪቱ ጠቅላይ ፍርድ ቤት የሰጠውን ውሳኔ ችላ በማለት ሙዝሊሞች በሚበዙበት አካባቢ የሚገኙና ንብረትነታቸው የሙዝሊሞች የሆነውን መደብሮች ማፍረሳቸው ተነገረ። ጠቅላይ ፍርድ ቤቱ ድርጊቱን እንዲያቆሙ ካዘዛቸው በኋላ አንድ ሰዓት ለተጠጋ ጊዜ የመንግስት ተወካዮች ሱቆቹን ማፈራረሳቸውን የቀጠሉበት መሆኑ ተነግረዋል። በዚህ ሳቢያ በተቀሰቀሰ ሁከት ሀያ የሚደርሱ ሰዎች መታሰራቸውንም ሮይተርስ ዘግቧል።

ባለሥልጣናቱ በሰጡት መግለጫ ውሳኔው ህገወጥ ግንባታን ለመቋቋም እንጂ ከሃይማኖት ቡድኖች ጋር ምንም ግንኙነት የሌለው መሆኑን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራቸውን ቆዩ።

ደረጀ ደስታ ነው የሰዓቱን ዋና ዋና የዓለም ዜና ያሰማን። ረቡዕ ሚያዝያ 12 2014 ዓ ም

ከምሽቱ 3 ሰዓት ከ11 ደቂቃ ነው አሁን አዲስ አበባ ላይ ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከ11 ደቂቃ ነው ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት ክቡራትና ክቡራን አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ላይ ታገኙናላችሁ ወይም ደግሞ በኢትዮ በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ያለን በዌብሳይታችንም ላይ ያለን ቪኦኤ አምሃሪክ

አት ቪኦኤ ኒውስ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ በቀጥታ ልታገኙ ትችላላችሁ። አሁን

ዝግጅታችንን ተከታተሉ። በርካታ ዘገባዎችን ይዘናል በዚህ ምሽት። በነገራችን ላይ ከዜናው በፊት በአማራ ክልል በሰሜን ሸዋና በኦሮሞ ብሔረሰብ ዞኖች መካከል አጎራባች አካባቢዎች የተነሳውን ግጭት አስመልክቶ የሰሜን ሸዋው የመንግሥት ቃል አቀባይ የሰጡትን ቃል አስደምጠናችሁ ነበር። እስቲ ከኦሮሞ ብሔረሰብ ቃል አቀባይ እየሰማነውን ደግሞ ቀን ጨባርገን እናሰማችሁ።

ፕሮቴስቲክ ልጅ ይዞ ማሳደቅ እኛ እዚህ ሀገር ሆነን በጣም ከባድ ነው። እንኳን በኢትዮጵያ ምንም እርዳታ በሌለበት ቦታ ማለት ነው እና ብዙ እናቶች አሉ ኢትዮጵያ ውስጥ ድምጣቸው ሳይሰማ ልጆቻቸውን ይዘው ያሉ እናቶች እና እነሱን ስራ ለማስጀመር የማቋቋሚያ ለማድረግ ይቅርታ፣ የተከበራችሁ አድማጮች፣ አሁን የሰማችሁት የተከታዩን ዘገባ ወይም በዚህ ምሽት የያዝነውን ዘገባ ርዕስ ነበር። ለማንኛውም አቶ ጀማል ሀሰን የ

ኦሮሚያ ዞን የኦሮሞ ብሔረሰብ ዞን ቃል አቀባይ በዘገባው ውስጥ አሉ። ይህ ወር የኦቲዝም ወር ነው፣ የአውሮፓ አፕሪል ማለት ነው። በዚህ ወር ውስጥ ከመንግስት ተቋማት በተጨማሪ ይህንን እንዲከላከሉ እንዲቋቋሙ ከተቋቋሙ መስሪያ ቤቶች በተጨማሪ በግልም እየታገሉ እየተፍጨረጨሩ ያሉ ብዙ ኢትዮጵያውያን አሉ። ኢትዮጵያ ውስጥ ከግማሽ ሚሊየን በላይ

የኦቲዝም ተጋላጮች እንዳሉም ይታወቃል። አሁን የተመለከታችኋቸው ኤደን አባተ ዩናይትድ ስቴትስ ነው የሚኖሩት ነገር ግን ኢትዮጵያ ውስጥ የሚደረገው ጥረት ተሳታፊም ናቸው። ዘገባ ይዘናል በዚህ ምሽት ስለሳቸው፣ እንደዚሁም የትግራይ እናቶች በግጭት ውስጥ ያላቸውን የጤና ሁኔታም የሚዳስስ ዘገባ ይዘናል፣ ከመቀሌም ከዚህም የተጠናቀረ እንደዚሁም ሴቷ ቦክሰኛ

ባለ 13 ሜዳሊያ በዚህ ምሽት ኢትዮጵያውያን በአሜሪካ ላይ እናያለን። አብራችሁን ቆዩ። ክቡራትና ክቡራን፣ አሁን ወደ መጀመሪያው ዝግጅት ቅንብር ልውሰዳችሁ። በአማራ ክልል በሰሜን ሸዋና በኤፍራታና ግድም ወረዳዎች በአጎራባቾቹ በሁለቱ ዞኖች በሰሜን ሸዋና

በኦሮሞ ብሔረሰብ ዞኖች አጎራባች አካባቢዎች ጽንፈኞች አስነስተውታል ሲሉ የአካባቢው ባለስልጣናት በገለጿቸው ሰዎች በተነሳው ሁከት ቢያንስ 17 ሰዎች መገደላቸውን ተናግረዋል። በህይወት በአካል በንብረት ላይ ደርሷል ያሉት ውድመት አንዳንድ ግጭቶችን የ

ጎሳዎች የብሔረሰብ የብሔር ግጭት ለማስመሰል ወገኖቹ ያነሷቸዋል በሚሏቸው ግጭቶች ምክንያት ነው። የሸዋ ሮቢት ከተማ በአካባቢው የሚገኙ ነዋሪዎች ለግጭቱ ለመሰደድ ተገደዋል ይላል የመስፍን አራጌ የደሴ ዘገባ። ወደዚያውን ላምራችሁ።

ለአሜሪካ ድምጽ አስተያየታቸውን የሰጡት የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ኃላፊና የሰሜን ሸዋ ዞናቻቸው ሁለቱን ዞኖች በሚያዋስነው ነጌሶ የሚባል ወንዝ ላይ ከብት በሚጠብቁ እረኞች መካከል ሚያዝያ ዘጠኝ የተቀሰቀሰው ግጭት ተስፋፍቶ ለበርካቶች ሞትና አካል ጉዳት ምክንያት መሆኑን ጠቅሰዋል። ግጭቱ በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋና በሰሜን ሸዋ ኤፍራታ ግድም ወረዳ በተለይ ለሸዋ ሮቢ ቅርብ በሆኑት ወሰን ቆርቁር፣ ቆራምቦጌ፣ ሞላሌና ጄጋሉ አካባቢዎች ነ

ተደረገው የኦሮሞ ብሔረሰብ ዞን መንግስት ኮሚኒኬሽን ኃላፊ ጀማል ሀሰን ወንዝ ላይ ውሃ የሚያጠጡ እረኞች ላይ ማንነታቸው ያልታወቁ ሰዎች ተኩሰው ስድስት ሰው አቁስሎ አንድ ሰው ይገላሉ። ከብቶችም ዘርፈው ለመሄድ ሲሞክሩ ከብቶቹን ለማስለቀቅ ሲሉ ነው ይሄ የተፈጠረው። ችግሩ እንደተፈጠረ በቦታው የዞን አመራርም ዞን ጸጥታ መዋቅሩም፣ የሰሜን ሸዋም የኛም በቦታው ድረስ በመገኘት ጉዳዩን ለማረጋጋት እና በእኛ በኩል የደረሰ ጉዳት እንዳለ ሆኖ ነገሩ መቀጠል እንደሌለበት ታምኖ

ሙሉ ከአስራ አንድ ሰዓት ድረስ ህዝብ አዋይተናል። በእኛ በኩል ህዝብ አዋይተን ችግሩ እንዳይፈጠር በዛ በኩልም ውይይት እንዲደረግ አቅጣጫ ከተሰጠ በኋላ ጠዋት ላይ በተደራጀ መልኩ ነው ወሰን ቆርቆ ነው በሚባለው አካባቢ ላይ ጦርነት፣ በሶስት ቦታ ጦርነት የተጀመረው። የሰሜን ሸዋ ዞን መንግስት ኮሚኒኬሽን መመሪያ ኃላፊ መሐመድ አህመድ በተመሳሳይ የግጭቱ መንስኤ ከዚህ ቀደም ይከሰት በነበረው አይነት የግለሰብ አርሶ አደሮች አለመግባባት የተቀሰቀሰ ነበር ይላሉ። ሰሞኑን ከሚያዝያ ዘጠኝ እሁድ ከሰዓት በኋላ ጀምሮ በሰሜን ሸዋ እና

ኦሮሞ ብሄረሰብ ዞን አጉራባች ወረዳዎች አካባቢ ግጭት ተከስቷል። ከሰሞኑ የተከሰተው ግጭት መነሻ ምክንያቱ በግለሰቦች መካከል የተከሰተ ግጭት ነው ወይም በውሃ በግጦች በምን ያለ ግጭት ነበረ የተከሰተው? ለሁለት ቀናት ገደማ የቆየውና በጦር መሳሪያ በታገዘው ግጭት ከኦሮሞ ብሔረሰብና ከሰሜን ሸዋ ዞኖች ቢያንስ አስራ ሰባት ሰዎች ሳይሞቱ እንዳልቀሩ የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ኃላፊ ገልጸዋል። አዎ፣ እንግዲህ ጸጥታ መዋቅሩ እያጠራ ነው ያለው

እስከ ጠዋት ድረስ ሬሳ የማንሳት ስራ ሲሰራ ስለነበረ ቁጥሩ፣ በእኛ በኩል በዛ ያለ ቁስለኛ አለ። ወደ ስምንት ሰው ሙቷል። በወዳ በኩልም እንደዚ ወደ ዘጠኝ ሰው ሙቷል። ወደ አስራ ስምንት ሰው ቆስሏል። የሰሜን ሸዋ መንግስት ኮሚኒኬሽን ኃላፊ አቶ መሀመድ በበኩላቸው በትክክል የሞቱትን ሰዎች ቁጥር ለማረጋገጥ ምርመራ እየተካሄደ መሆኑን አስታውሰው የሞቱና የአካል ጉዳት የደረሰባቸው ንብረትም እየወደመባቸው መኖራቸውን አረጋግጠዋል። መረጃው ገና እንትን እየተደረገ ነው። ግን በደንብ መታወቅ ያለበት የሰው

ህይወት አልፏል። ንብረት ወድሟል። ንጽሃኖች ቆስለዋል። ከዛ ምንፈችል ደግሞ በተለይ በእፍራታ ግድም ወረዳ ነጀሶ እና ሞላሌ በሚባሉ ቀበሌዎች ላይ ያሉ ማህበረሰብ ቤታቸው ሙሉ ለሙሉ በሚባል አግባብ ወድሟል፣ ተቃጥሏል። በሰሜን ሸዋ ዞን የእፍራታ ግድም ወረዳ ቀበሌዎች ናቸው። በተመሳሳይ ዛሬ ዓመትም ተመሳሳይ ጥቃት ደርሶባቸው አጠቃላይ ዛ ያሉ ቤቶች ተቃጥለው ወድመው መልሶ ግንባታ ስራ እየተሰራ ነበረ። መልሶ ግንባታ ስራ ተቋርጦ ሳይጠናቀቅ ደግሞ አሁን መልሰው ተቃጥለዋል። የሰሜን ሸዋው አቶ መሀመድ ከሁለ

ወገን ግጭቱ እንዲባባስ ያደረጉ መኖራቸውንም ይናገራሉ። የሁለቱም ዞን ህዝቦች ስናይ ለዘበናት አብረው የኖሩ በፊትም የሚኖሩ ህዝቦች ናቸው። እነዚህ ህዝቦች በጋራ አልማቸውንም አሳራቸውንም ሲያሳልፉ የነበሩ ህዝቦች ናቸው። ከዚህም አልፎ የተጋቡ የተዋለዱ አብረው የሚያመርቱ ህዝቦች ናቸው። ነገር ግን በሁለቱም ህዝቦች መካከል ደግሞ ድብቅ የፖለቲካ ፍላጎትና አጀንዳ ያላቸው አካሎች አሉ። ኛውም ቤት ኛውም ቤት እነዚህ አካሎች ደግሞ በተለያዩ ጊዜ ለህዝቡ አጀንዳ እየቀረጹ ይሰጡታል በቀላሉ

ያደረጋቸው ባሉ በአካባቢ ማህበረሰብ ሽማግሌዎች እርስ በራሳቸው በቀላሉ የሚፈታ ግጭት ነበር። አሁን ግን መልክና ቅርጹን እየቀየረ ለምሳሌ መሀመድና አበበ የሚባሉ ግለሰቦች ከተጣሉ ሙስሊምና ክርስቲያን ተጣሉ በሚል ሃይማኖታዊ ቅርጽ እንዲይዝ ይደረጋል። ከኦሮሞ ብሔረሰብና ከአማራ ብሔረሰብ ቢቃጡ ሁለት ግለሰቦች ተጋጭተዋ ሳይሆን የምንለው ኦሮሞና አማራ ተጋጨ ብለን የብሔር ስም እንሰጠዋለን። በአቶ መሀመድ ማብራሪያ የሚስማሙ አቶ ጀማልም በሁለት ሰዎችና በአንድ ሰው ጣል ጣፊ ወጣ አመለካከት ያላቸው አካላት ጉዳዩን አባብሰው

የማይገባ መስዋዕትነት ከፍሏል። በሁለቱም ወንድሞቻችን በኩል ሁለቱም ሰሜን ሸዋ ኦሮሚያ ወንድሞቻችን ናቸው። አንዳንዶች ስጋታቸውን እንደሚገልጹት ባልተለመደ ሁኔታ የአርሶ አደሮች ግጭት በማይመስል መልኩ ዙሪያውን ግጭቶች እንዲቀሰቀሱ እየተደረጉ ነው እና ንጹሐን በዚህ መስዋዕትነት እየከፈሉ ነው። ስለዚህ መንግስታዊ መዋቅሩ የሕዝቡ ደህንነት በማስጠበቅ ረገድ ውስንነት አለበት የሚል ቅሬታ የሚያቀርቡ

የህብረተሰብ ክፍሎች አሉ እና በዚህ ጉዳይ ላይ ያለውት አስተያየት ምንድን ነው? የተባለው ነገር ትክክል ነው፣ ግን ውስጠ መሰረቱ መረዳት ይጠይቃል። ምክንያቱም አንድ መንግስት የህዝቡን ሰላምና ደህንነት መጠበቅ ግዴታው ነው። በየደረጃው ያለ መንግስት የህዝቡን ሰላም ማስጠበቅ ግዴታ አለበት። ትክክል ነው። አሁን እንደ አንድ ፓርቲ እንደ አንድ መንግስትም ስናስበው በሁለቱም ወገን ያሉትን ህዝብ ሰላም ማስጠበቅ ያለመቻል እንደ ችግር ሊወሰድ ይችላል። ግን ይሄ ሲባል ደግሞ ምን ነበር እየተሰራ የነበረው የሚለውም በደንብ መረዳት ይጠይቃል። ከአሁን በፊት የዛሬ ሳምንት አካባቢ ትንኮሳዎች ተደርገው የሰሜን ሸዋ ፀጥታ ኃላፊና የእኛ ብልጽግና ፓርቲ

ሰርተን በጋራ ሆነን ጉዳዩን ሌት ተቀንሰርተን ወደ ግጭት ሳይሸጋገር አስቁመነዋል። ሁለተኛ ይሄም ጉዳይ ጫፍ ላይ ዳገት ላይ ወንዝ ውስጥ ስለነበረ ጉዳዩ እንደተከሰተ ወደ አመራር ቦታው ድረስ ተገኝቶ ሁለቱ አመራር እየተደዋወለ የጋራ እያደረገ ሀሳብን እየተቀባበለ ጉዳዩ የበለጠ ጉዳት እንዳያደርስ ማድረግ ተችላል። እነዚህ ህዝቦች ዛሬ አይደለም የበቀሉት ወይም ዛሬ አይደለም የተገናኙት፣ ተዋልደው ተዛምደው አንድ ሆነው የኖሩ ህዝቦች ናቸው። የከብት ግጦሽ፣ የውሃ ምናምን፣ የእርሻ የመሳሰሉት ነገሮች ድሮም ነበሩ። አሁን ግን በ

እዚህ ልክ የጉዳት መጠኑ ሰፍቶ እዚህ ደረጃ እንዲደርስ ያደረገው ምንድን ነው ይላሉ። በዋናነት የሁለቱን ህዝብ መረጋጋት፣ ሰላም የማይፈልጉ አካላቶች አሉ። ይህ ይታወቃል። በእኛ በኩል ለይተን ነክሸን የሚባለው የጫፍ ወጣ አመለካከት ያለው አካል በዞን ደረጃ በተደራጀ መልኩ እርምጃ እየወሰድንበት ነው ያለነው። ወደ ማዳከም ተበታትኗል በእኛ ደረጃ። ያም ሆኖ ግን በማህበራዊ ሚዲያ ነገሩን የሚያባብሱ አካላቶች አሉ። ወንድሞቻችን በሰሜን ሸዋ በኩል ደግሞ ይሄ ከመንግስቱ ዕውቅና ውጭ ያሉ በፋኖ ስም ተደራጅተው የፋኖ ስም የሚያጠለሹ ነገር

ግን ፋኖን የማይወክሉ ለመንግስት ተገዥ ያልሆኑ ህዝብ ለማጋጨት የሚሞክሩ አካላት አሉ። ይሄ ደግሞ የክልል አመራር፣ የዞን አመራር ባለበት ከመንግስት ቁጥጥር ውጭ ሆኖ በሃይማኖት አባት ተለምነው፣ በመንግስት ተለምነው፣ በሀገር ሽማግሌ ተለምነው እምቢ ብለው ነው ወደ ጦርነት ገብተው የከፈቱት ማለት ነው። በጋራ ገምግመን ጉዳዩን የጋራ አድርገናል ከዞን አመራር፣ ክልል አመራር ባለበት። ስለዚህ ግጭቶች ይከሰታሉ። ነገር ግን አባባሽ የሚሆኑት በውስጣችን ያሉ የዚህን ህዝብ ሰላም የማይፈልጉ የመሬትና የመሳሪያና የደም ነጋዴ የሆኑ አካላት በሶሻል ሚዲያና በማህበራዊ

ሚዲያው በሌላም ተጠቅመው ጉዳዩን ያባብሱታል። የስማቸውን መጠቀስ የድምፃቸውን መቀረጽ ያልፈልጉ አንድ የሸዋ ሮቢ ከተማ ኗሪ ግን ጦርነቱ በአርሶአደር ደረጃ የማይያዙ መሳሪያዎች ጥቅም ላይ የዋሉበት መሆኑን ጠቁመው በጦርነቱ ላይ የተደራጀ ወታደራዊ አካል አለ የሚል መከራከሪያ ያቀርባሉ።

አቶ መሀመድ በዚህ ጉዳይ ላይ ምላሽ ሰጥተዋል። ይህ ጉዳይ እኛም እየሰማን ነው። አሁኑም ግን በዋናነት የግጭቱ አንተዋ ላይ እነማን ነበሩ ግጭቱ እንዲባባሰ እያደረጉት የነበሩት የሚለውን ነገር ሁለቱም ዞኖች ከፍተኛ አመራሮች፣ የጸጥታ መዋቅር፣ ሀገር ሽማግሌዎች፣ የሃይማኖት አባቶች በጋራ ተገምግሞ ወንጀለኞችን በጋራ ለህግ አሳልፎ ለመስጠትና በህግ አግባብ ተጠያቂ ለማድረግ እየተሰራ ነው። እነዚህ ሰዎች እነማን ናቸው የሚለውን ደግሞ የበለጠ አሁን መረጃው እየተጣራ ስለሆነ አሁን በተባለው አግባብ ወታደራዊ

ይሄን ነገር አለ ወይ የሚለውን ነገር ግልጽ የሆነ መረጃ እስካሁን ድረስ ድረሰን ነገር ስለሌለ ብዙ ነገር የምለው ነገር የለኝም። ምስል ላይ የሚባለው ነገር ሰምተናል። ጉዳዩን ግን እናጠራና በቅርብ ለህዝባችን ይፋ እናደርጋለን። የአማራ ልዩ ኃይልና የፌዴራል ፖሊስ በአካባቢው ከገቡና የአመራር ለአመራር ውይይት ከተደረገ በኋላ ጦርነቱ ከትናንት ጀምሮ መቆቡን እና ተቋርጠው የነበሩ የትራንስፖርት አገልግሎት መጀመራቸውን አቶ ጀማል አስታውቀዋል። በጦርነቱ መሀል ገብተን ሸዋሮቢት ገብተን ነው ውይይት ያደረግነው ዛሬ ሸዋሮቢት ላይ

ውይይት አድርገን አመራር ለአመራር አገናኝተን ወደ አመራር የዞን አመራር የክልል አመራር ባለበት ወደፊት መሰራት ያለበት ስራ ላይ ያተኩረን ውይይት አድርገን እንግዲህ ሰላም ነው። አሁን በጣም በተረጋጋ ሁኔታ ላይ ነው አለው ተዘግቶ የነበረ የፌዴራል መንገድ አስከፍተናል። አመራር ለአመራር ግንኙነት አድርገናል። ከአሁን በፊት ባልተለመደ መልኩ ማታ ጦርነት ኖሮ ጠዋት ላይ አመራር ተገናኝቶ አቅም በታምር አመራሩ ተገናኝቶ በዚህ የገመገም ነው። የአመራር ለአመራር ግንኙነቱ በጣም አሪፍ ነው። የህዝብ ለህዝብ ግንኙነቱን አጠናክረን ጉዳቱን የመቀልበስ አጠቃላይ ጉዳዩ ወደ ተባባሰ ነገር እንዳ

ለመካሄድ ለማድረግ ስራ ተሰርቷል። እንግዲህ አሁንም እዛው ነው ያለሁት። አካባቢው ተደጋጋሚ ግጭት ማስተናገዱን የሚያስታውሱት አቶ መሀመድ ደግሞ በተለይ የሁለቱን ታላላቅ እምነቶች በዓላት መሰረት አድርገው የሚስፋፉ ደም አፋሳሽ ጦርነቶች በሁሉም የእምነት ተከታይ ዘንድ ሊወገዙ የሚገባቸው ነው ብለዋል። እጅግ በጣም የሚያሳዝነው የአካባቢ አለመታደል ሆኖ በየዓመቱ በተለይም ደግሞ ትልልቅ ክብረ በዓሎችን ተጠብቆ የሚፈጸምበት ጥቃት ትንሽ ያሳዝናል። ባለፈውም ዓመት በተመሳሳይ እንደዙ የፋሲካ በዓል አካባቢ ላይ ነው ውጭ

ያከበሩት የእውነት ማለት ነው። እኔ እስልምና እምነት ተከታይ ነው፣ ግን ደግሞ የክርስትና እምነት ተከታይ ወንድሞቼ፣ እናቶቼ፣ አባቶቼ፣ እህቶቼ ከቤት ንብረታቸው ተፈናቅለው በየቦታው ሲያከብሩ ሳይ ትንሽ ያማልሱ። በእስልምና እምነት ተከታዮች ደግሞ ታላቁ የሮመዳን ጾም ወቅት ላይ ነው ያለ ነው። ነገር ግን በተለይ በቀጠናው እንዲህ አይነት ግጭት ሲነሳ ሁለቱም እምነት ተከታዮች ከቤት ንብረታቸው እየተፈናቀሉ በዓልን በሞቀ ቤታቸው ከማክበር ይልቅ ተፈናቅለው ጉዳት እየደረሰባቸው ነው። ዘግይቶ በደረሰን መረጃ ከሸዋሮቢ አካባቢ ተፈናቅለው

የወጡ የአካባቢው ነዋሪዎች ወደ ቀያቸው እየተመለሱ ሲሆን የሁለቱም ዞኖች አመራሮች እንዳስታወቁት ግጭቱ እንዲስፋፋ ምክንያት ሆነዋል ያሏቸውን አካላት ለሕግ ለማቅረብ የተጠናከረ ምርመራ እየተደረገ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል።

ባለፉት ወራት በኢትዮጵያ ሰሜናዊ አካባቢዎችና አማራ ክልል ውስጥ በተለይ በተካሄዱ ጦርነቶች ምክንያት ወደ 200 ይቅርታ ወደ 2 ሚሊዮን የሚጠጋ ቁጥር ያላቸው ተማሪዎች ከትምህርት ውጭ እንደሆኑ የክልሉ መንግስት አስታውቋል። ከእነዚያ ከትምህርት ገበታቸው ላይ ከተፈናቀሉት መካከል ወደ ትምህርት የተመለሱት ወደ 850

ብቻ የሚሆኑት እንደሆነ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህ ዛሬ ባህር ዳር ላይ ተናግረዋል። አቶ ግዛቸው ሙሉነህ አክለውም ሰሞኑን ተነስቶ በነበረው የ12ተኛ ክፍል መልቀቂያ ፈተና ያለፈው ዓመት ማለት ነው ውጤት ላይ የትምህርት ሚኒስቴር የሰጠው ምላሽ የሚያበረታታ ነው ብለዋል። አስቴር ምስጋናው ባህር ዳር ላይ የተሰጠውን ጋዜጣዊ መግለጫ ተከታትላ ተከታዩን ዘግባለች። አዳምጡት።

የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ የሰጡት መግለጫ በተለያዩ ወቅታዊ ጉዳዮች ላይ ያተኮረ ነው። የሰሜን ኢትዮጵያ ጦርነት በክልሉ የመማር ማስተማር ሂደት ላይ ያስከተለውና እያስከተለ ያለው ተጽዕኖ ደግሞ ከተነሱ ጉዳዮች አንዱ ነው። ከዚሁ ጦርነት ጋር በተያያዘ ከአራት ሺህ በላይ ትምህርት ቤቶች ሙሉ በሙሉ ወይም በከፊል መውደማቸውን ነው የጠቆሙት። በዚህም ምክንያት ቁጥራቸው ወደ ሁለት ሚሊዮን የሚጠጋ ተማሪዎች ከትምህርት ገበታ ውጭ ሆነው መቆየታቸውን አመልክተዋል።

እስካሁን ወደ ትምህርት ገበታ የተመለሱትም የተወሰኑ ብቻ መሆናቸውን ነው ያብራሩት። ወደ 19 ሚሊዮን ሕፃናትና ታዳጊ ወጣቶች፣ ጎልማሶች ከትምህርት ገበታቸው ውጭ የሆኑበትን ጊዜ በደንብ ማንሳት በጣም ተገቢነት አለው። ጉዳት የደረሰባቸው 47 የሚሆኑ ትምህርት ቤቶች ውስጥ በተለይ 125 የሚሆኑ ደግሞ ከጥቅም ውጭ የሆኑ ናቸው ማለት ነው። ከጥቅም ውጭ ሆነው የወደሙ ነው የነበሩት።

እንግዲህ እነዚህን መልሶ ትምህርት ማስጀመር የክልሉ አንድ ዋና ስራ ነው የነበረው። ከዚያ አኳያ 856033 የሚሆኑ ተማሪዎችን ትምህርት ማስጀመር ተችሏል ማለት ነው።

በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ በአማራ በትግራይ እና በአፋር ክልሎች የሚገኙ በሺዎች የሚቆጠሩ ትምህርት ቤቶች መውደማቸውን ከትምህርት ሚኒስቴር እና ከሌሎች ተቋማት የወጡ መረጃዎች ያመለክታሉ። ጦርነቱ በተማሪዎች ስነ ልቦና እና የትምህርት ጊዜ ላይ ያስከተለው ጉዳት ከፍተኛ መሆኑንም ይጠቅሳሉ።

ከዚህ አንጻር የአማራ ክልልን ሁኔታ ያነሱት ቃል አቀባዩ ጦርነቱ በመማር ማስተማሩ ሂደት ላይ ያስከተለው ከባድ ተጽዕኖ በ12ኛ ክፍል መልቀቂያ ፈተና ውጤት ላይ መንጸባረቁንም ጠቁመዋል። ይህም ሆኖ ትምህርት ሚኒስቴር በፈተና ዙሪያ ለተነሱ ቅሬታዎች የሰጠው ምላሽ የሚበረታታ መሆኑን ገልጸዋል። አቶ ግዛቸው ትምህርት ሚኒስቴር ይህንን ግምት ውስጥ ያስገባና የትምህርት ቢሮዎቻችን ያቀረበውን ጥያቄና የሕዝቡንም ጩኸት የልጆችንም ጩኸት በመስማት አቤቱታ በመስማት

ከነዚህ ውስጥ መግቢያ እንደገና ተጨማሪ ከተገኘው ቦታ ውስጥ 439 የሚሆነውን ወይም ከ50 ፐርሰንት በላይም ለአማራ ክልል በጦርነት ለተጎዱ አካባቢዎች የተሰጠበት ሁኔታ ነው ያለው። ይህ መለስተኛ ነው፣ ብዙ ችግር የሚፈታ አይደለም። ዋናው ግን በጥሩ መንገድ የተመለከት ነው። አማራ ክልል በጦርነቱ ስለነበረ ተማሪዎቹ እንደገና ፈተና እንዲፈተኑ ውሳኔዎች ተላልፈዋል። ይሄ ትልቅ ውሳኔ ነው። ይሄ ይሄን አፕሪሼት ማድረግ ይሄን ማመስገን ያስፈልገ ተገቢ እይታ ነው።

የትምህርት ሚኒስቴር ሰሞኑን ባወጣው መግለጫ በጦርነትና ግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ ተማሪዎች ከ 2014 ዓ ም መደበኛ ተፈታኞች ጋር እንደ አዲስ እንዲፈተኑ መወሰኑን ማስታወቁ ይታወሳል። የአማራ ክልል መንግስት ቃል አቃባይ በዛሬው መግለጫቸው ከጦርነቱ ጋር ተያይዞ የወደሙ ከ2000 በላይ ትምህርት ቤቶችን መልሶ ለመገንባት የሁሉንም ርብርብ እንደሚጠይቅ ተናግረዋል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር።

ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አዲስ አበባ ላይ ከምሽቱ ሦስት ሰዓት ተኩል ነው። አሁን ተከታዩ ዘገባ የምስራቅ አፍሪካን መጪ ስጋት ይመለከታል። ባለፉት ሦስት ዓመታት ውስጥ ኢትዮጵያን፣ ሶማሊያን፣ ኬንያን ብዙ አካባቢዎቻቸውን ያዳረሰው ድርቅ ለአራተኛ ዓመት የሚቀጥል ከሆነ ሀያ ሚሊየን

ሰው ለከፋ ረሃብ ሊጋለጥ ይችላል ሲል የዓለም የምግብ ፕሮግራም ደብሊው ኤፍ ፒ አስጠንቅቋል። ሊሰ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ ቆንጅታየ እንደሚከተለው አቀናብረዋለች። አፍሪካ ቀንድ ሁኔታ ጥሩ አይመስልም። ከወር በፊት መጀመር የነበረበት የበልግ ዝናብ አልመጣም። አካባቢው ባለፈው ሶስት ዓመት በድርቅ እጅጉን ተጎድቷል። በኢትዮጵያ ሰብል ባለመዋጣቱ የተነሳ

ሰባት ነጥብ ሁለት ሚሊዮን ሰዎች ለረሃብ መዳረጋቸውንና ከአንድ ሚሊዮን በላይ የቀንድ ከብቶች መሞታቸውን የዓለም የምግብ ፕሮግራም ገልጿል። የኬንያም ሁኔታ ከዚህ የተሻለ አይደለም። በድርቁ መባባስ የተነሳ ከሶስት ሚሊዮን የሚበልጡ ሰዎች ለምግብ እጥረት ተዳርገዋል። ከእነሱም ውስጥ ግማሽ ሚሊዮኑ በአጣዳፊ ረሃብ ላይ ናቸው።

በሶማሊያም ህዝብ 6 ሚሊዮን ህዝብ ከአጠቃላዩ ህዝቧ 40 ከመቶ ማለት ነው የምግብ እጥረት ተጠቂ እንደሆነና 8 ሺህ የሚሆኑት ቸነፈር አፋፍ ላይ እንዳሉ ነው የዓለም የምግብ ፕሮግራም ያስታወቀው። ከናይሮቢ የዓለም የምግብ ፕሮግራም የምስራቅ አፍሪካ ዳይሬክተር ማይክል ደንፎርድ በሰጡት ቃል አሁንም ዝናቡ ከቀረ ለረሃብ የሚዳረገው ሰው ቁጥር ተገምቶ ከነበረው ከ13 ሚሊዮኑ

ወደ 20 ሚሊዮን ሊያሻቅብ ይችላል ብለዋል። ሁኔታው መጥፎ ነው፣ እየተባባሰም ነው። ዝናቡ በመጣ እያልንን ቢመጣም ደግሞ ህዝቡ ተዳክሟል፣ ያለው ውሃ ተሟጧል፣ ከብቶች እየሞቱ ነው፣ ሰብሉም ደርቋል።

ካሁን ካለንበት አፋፍ መመለስ ካልቻለን እጅግ በጣም ከባድ ሁኔታ ይጠብቀናል። ህጻናት ህይወታቸውን የሚያተርፍ የተመጣጠነ ምግብ ባለማግኘታቸው እየሞቱ መሆኑን እየሰማን ነው ብለዋል የዓለም የምግብ ፕሮግራም ዳይሬክተሩ። የዓለም የምግብ ፕሮግራም ከባድ የገንዘብ ችግር ላይ እንዳለ የገለጹት ባለስልጣኑ ከሚያስፈልገን 370 ሚሊዮን ዶላር ውስጥ እስካሁን የደረሰን 13 ከመቶ ብቻ ነው ብለዋል።

ገንዘቡ እንዲሰጠን ተማጽኖ ያቀረብነው ባለፈው ጥር ወር ነው። ከዚያ ወዲህ እርዳታ ፈላጊውም ወጪያችንም ጨምረዋል ያሉት ማይክል ደንፎርድ በሚቀጥሉት ስድስት ወራት ስራችንን አጠናክረን እንድንቀጥል 473 ሚሊዮን ዶላር ያስፈልገናል ብለዋል። የሚያስፈልገን ገንዘብ ካልደረሰን ቅድሚያ የምንሰጠውን ስራችንን ማስተካከል ይኖርብናል ማለት ነው

የተመጣጠነ ምግብ እጥረትን መከላከል ላይ ስናተኩር የነበረውን አሁን ዋና ትኩረታችንን በተመጣጠነ ምግብ እጦት የተጎዱትን ማከም ላይ ማድረግ ይኖርብናል ማለት ነው። ለሱም ቢሆን አሁን ባለን ይዞታ የምንቀጥል ከሆነ በቂ ገንዘብ አይኖረንም። ስለዚህ ሙሉ በሙሉ በምግብ ፕሮግራሞች ላይ ማተኮር ሊኖርብን ይችላል። የዩክሬኑ ጦርነት የምግብና የነዳጅ ዋጋን ታይቶ በማያውቅ መጠን እንዲያሻቅብ በማድረጉ

አፍሪካ ቀንድ ውስጥ ያለውን ችግር እንዳባባሰው የዓለም የምግብ ፕሮግራም የምስራቅ አፍሪካ ዳይሬክተሩ አመልክተዋል። ከአሜሪካ ድምፅ እየተላለፈላችሁ ያለ የረቡ ሚያዚያ 12 2014 ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም

ቪኦኤ ኢትዮጵያ ቻነል በኢትዮሳት ላይ እንገኛለን። የራዲዮ አድማጮቻችን፣ እንደዚሁም የራዲዮ በቴሌቪዥን ተመልካቾቻችን፣ የዌብና ማህበራዊ መገናኛዎች ተከታዮቻችን ሁሉ ዝግጅታችን ይቀጥላል። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ካም እንዲሁም በዌብሳይታችን በዩቲዩብ በኢንስታግራም በፌስቡክ እንዲሁም በትዊተር አት ቪኦኤ አምሃሪክ ላይ አለን።

አብራችሁን ቆዩ። አሁን ማስታወቂያ አለን።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202235505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ

ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ በዚህ መሠረት አስተያየቶቻችሁን የላካችሁልን በርካታ አድማጮቻችን፣ ተመልካቾቻችን፣ ተከታዮቻችን አላችሁ። እስቲ ጥቂቱን መልሰን ወደ እናንተው እናሰማ።

ተሾመ ኃይሌ ይባላለሁ የምኖረው ካሊፎርኒያ ነው። ቪኦኤ ፕሮግራም ላይ ያለኝ አስተያየት ፕሮግራማችሁ ሚዛናዊ እና በማስረጃ የተረጋገጠ ወይም ደግሞ ኤቪደንስ ያለው በመሆኑ ሁልጊዜ እከታተለዋለሁኝ። እኔ ከቪኦኤ ውጭ ብዙም ያን ያህል አልከታተልም። ምክንያቱም የተረጋገጡና ተንጀብል የሆኑ መረጃዎችን በማስደገፍ ስለሆነ ቪኦኤ

ፕሮግራሙን የሚያስተላልፈው በየጊዜው እከታተለዋለሁ። ለአንድ ወገን ያደላ ሳይሆን ከተለያዩ ወገኖች ማስረጃዎችን በማሰባሰብ ስለሆነ ፕሮግራሙን የሚያስተላልፈው እወደዋለሁ። እኔ ከልጅነት የጀመረ ቪኦኤን በጣም ነው የምከታተለው። አሁንም እዚህ ከመጣሁ በኋላ ቪኦኤን በየቀኑ ባረገው በስራ ምክንያት እንኳን በማግስቱም ቢሆን ሁለቱንም ፕሮግራም እከታተለዋለሁ ማለት ነው የሁለቱንም ቀን እንጂ ሚስ አላደረገውም አንድም ቀን ስለዚህ

በጣም እንወዳችኋለን እዚሁ ቀጥሉ ለማለት እፈልጋለሁ። አመሰግናለሁ። ሽነት ፍቅር ዶለን ይባላለሁ፣ ከደቡብ ክልል እና አስተያየት ያለው ምንድን ነው? ብዙ ጊዜ የዋይት ሀውሱን እንትን ብቻ ታሳ ያላችሁ በምስሉ ብትታዩን እና እያያችሁን የሀገራችን ገጽታ ደግሞ የት ምን እንደምፈሰል የት ምን እንደምሆን ቀጥታ ሁሉንም ፕሮግራሙን

ከዋይት ሀውሱ ይልቅ በምስል እያሳያችሁና እየታያችሁ ሲያገለግሉ፣ ይህም በጣም ደስ ብለናል። በጣም እናመሰግናለን። ከዚህ የበለጠ ደግሞ ፕሮግራማችሁ በጣም ደስ የሚል ነው። በጣም የሚደነቅ ነው። በጣም የሚያምር ነው። ለማንም የሚያዳላ አይደለም። እንዲሁም ፖለቲካዊ ጣቢያም አይመስልም። ፖለቲካዊ ሚዲያም አይመስልም። ሚዲያችሁ በጣም ደስ የሚል ነው። ማይከሉን የጠበቀ ነው። በጣም አመሰግናቸዋለሁ። ቴንክ ዩ

መምህር መንግስቱ ከበደ እባላለሁ። ከአዲስ አበባ ነው። ምን ብለው አስተያየቴ ያው ቪኦኤ በጣም ደስ የሚል ፕሮግራም ነው የሚያቀርበው። ሁሌ ነው የምከታተለው፣ ደንበኛ ነኝ። ከቪኦኤ ብዙ እውነታዎችን እናገኛለን። የሕዝቡም ደግሞ ጆሮና ድምፅ በመሆኑ ለምታገለግሉ በጣም ደስ ይለናል። ያው አስተያየቱ በወጣት በሀገራችን ጉዳይ ብዙ ሁኔታዎች አሉ። ከዛ አንጻር ሀሳባችንን ሼር ለማያስፈልገን ነው

እንዲሁም በወጣቱ ዙሪያ ችግሮች ካሉ ሀሳቦቻችን እንገልጻለን። የተከበራችሁ አድማጮቻችን፣ ተመልካቾቻችን እጅግ አድርገን እናመሰግናለን ስለ አስተያየቶቻችሁ፣ ስለ ገንቢ ቁም ነገሮች ያካፈላችሁን። ወደፊትም ቀጥሉ። በዚሁ ማንኛቸውንም አስተያየቶች በገንቢ ሁኔታና በጨዋ አቀራረብ እንድትልኩልን እንድታኖሩልን

ከአክብሮት ጋር እንጠይቃለን። ጋቢና ቪኦኤ በየምሽቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ይተላለፋል። በ19ና በ25 ሜትር ባንድ በራዲዮ እንደዚሁም በራዲዮ በቴሌቪዥን ስርጭታችን ተከታተሉን፣ ደሞም ተሳተፉ። የምሽቱ ስርጭት ቴክኒሻን

ኮርኔሊየስ ቴነር እንደዚሁም የስርጭቱ አቀናባሪ ኤልያስ አስማረ ነው። የቪዲዮ ቅንብር መሳሪያዎች ላይ ደግሞ ቻርልስተን ሞክ አለ። የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየው ገበያው መሳሪያዎቿ ላይ ነች። አሁን የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ፣ እኔም አስተናጋጃችሁ ሰሎሞን አባተ ከመላ ባልደረቦቻችንና ዘጋቢዎቻችን ጋር ከእናንተ ጋር ነን። አብራችሁን ቆዩ። ወደ ተከታዩ

የምሽቱ ዝግጅት እናልፋለን። አሁን ከምሽቱ ሦስት ሰዓት ከሰላሳ ዘጠኝ ደቂቃ ሆኗል። ሴቶችና ቤተሰብ በጦርነት ሁኔታ ውስጥ ሴቶች፣ ነፍሰ ጡሮች የሚገኙበት ሁኔታ ምን ይመስላል?

መቀለ ያለው ሪፖርተራችን ሙሉጌታ አጽባሃ ወደ አይደር ሆስፒታል ጎራ ብሎ ነፍሰ ጡሮችን እንደዚሁም እናቶችን አነጋግሯል። የዋሽንግተን ላይ ደግሞ የትግርኛ ዝግጅት ክፍላችን ባልደረባ ሳራ ፍሳዬ ይህኑ የሙሉጌታንም ዘገባ አካታ ተከታዩን ለዛሬ ሴቶችና ቤተሰብ ክፍለ ጊዜ አሰናድታለች።

ጦርነት በተካሄደባቸው የሰሜን ኢትዮጵያ አካባቢዎች በተለይም ገጠራማ ቦታዎች ነፍሰ ጡር እናቶች ቀናቸውን ጠብቀው ልጃቸውን በሰላም ለማቀፍ

ከፍተኛ ፈተና እንደሚገጥማቸው ይናገራሉ። በተለይ ጤና ተቋማት ላይ በተለያየ መልኩ የደረሰው የመሰረተ ልማቶች ውድመት ችግሩን አባብሶታል። የቆላ ተንቤን ከተማ ነዋሪዋ ወይዘሮ አሚተ ተስፋይ ለዚህ ችግር ተጋላጭ ከሆኑት መካከል አንዷ ናቸው። ታህሳስ 22 2014 ዓ.ም መቀለ ወደሚገኘው አይደር ሆስፒታል ለመውለድ መጥተው ነበር ያገኘናቸው። በጊዜው የማዋለጃ አገልግሎት ባለማግኘታቸው አሁን ለተወሳሰበው የጤና እክል መዳረጋቸው ይናገራሉ።

ስራ መዓልቲ ተሐሳስ ሃያ ነበር የወለድኩት። ከወገቤ በታች አበጠ። ለተሻለ ሕክምና ብዬ እዚህ ስመጣም ህፃኑ እየታፈነ መሆኑን ነገሩኝና በቀዶ ሕክምና በስምንት ወሩ አወጡት። እኔም እስካሁን ሕክምና እየተደረገልኝ ይገኛለሁ። ሌላዋ በሕክምና እርዳታ በአይደር ሆስፒታል የወለዱት እናት ወይዘሮ ሻሓን ተስፋይ ናቸው።

ዕስራ ሓሙሽተ ታሕሳስ ወሊደ ሰዓት ሓደና ንጉሆ ካብ ሰዓት ሓደና ንጉሆ ካብ ሸመንተ ሰዓት ፀቢሀ ገዛ ካልኣይ ማንታል ምውላድ የመጀመሪያውን ታሕሳስ ሀያ አምስት ጠዋት አንድ ሰዓት ላይ ወለድኩ። እስከ ስምንት ሰዓት ሁለተኛው መንትያው እስኪመጣ ጠበቅን። ሊሆን ስላልቻለ በሰው ትከሻ ተሸክመውኝ ሳምረ ደረስኩ። እዛም አምቡላንስ እስከሚገኝ አንድ ሁለት ሰዓት ቆይቼ መቀሌ ገባው።

ከዚያ በኋላ ሌሊት 10 ሰዓት ላይ በቀዶ ጥገና ወለድኩ። በአጠቃላይ 20 ሰዓት ወስዶብኛል። ሁለቱ እናቶች ከጦርነቱ በፊት ቢሆን ኖሮ ያን ያህል መጓዝ እንደማይጠበቅባቸው ይናገራሉ። ወይዘሮ ሻሃን ተስፋይ ጤና ጣቢያ ብስልክ ስለልድጓለ ልምፅነር ኣብ ጣብያን ኣካል ኮን ግን ህንዚ ኩላ ሽግርን በጋጠምኒ ነይሩ ማለት ከዚህ በፊት ወደ አቅራቢያችን የነበረው የጤና ጣቢያ ስልክ ተደውሎ አምቡላንስ ማግኘት ይቻል ነበር

የፅንስ ክትትል ይደረግልን ነበር። የምንወልደውም እዚያው ነበር። አሁን ግን በሰው ትከሻ ተሸክመውኝ በእግር ነበር ወደ ሳምረ የተባለ ቦታ የደረስኩት። መድኃኒት የለም፣ ከአቅማችን በላይ ነው ብለው ነው የላኩኝ። እዛው ቢሆን ኖሮ እንደዚህ አልቸገርም ነበር። መቐለ የሚገኘው አይደር ሆስፒታል ከሚሰጣቸው የተለያዩ አገልግሎቶች አንዱ ማዋለድ ነው።

ከ2012 ዓ ም በፊት በአመት ከአምስት እስከ 6ሺ የሚደርሱ እናቶች በሆስፒታሉ ውስጥ የማዋለድ አገልግሎት ይሰጣቸው እንደነበር የጽንስ ክትትል ስፔሻላይዝድ ትምህርታቸውን በመከታተል ላይ የነበሩት ዶክተር ፋኑስ ገብሩ ተናግረዋል።

አሁን ግን ይህ ቁጥር ወደ ሶስት ሺህ መውረዱን ገልጸዋል። በሓምሳ ፐርሰንት አካባቢ ስቀኒ ሰሎ ማለት እዩ ስለዚ ተን ሓምሳ ፐርሰንት ኣበይን ዝወልዳ ዘለዋ እንታይ ን ዝኾና ዘለዋ ዝብል ኢንፎርሜሽን አሁን ይሄ ቁጥር ሓምሳ በመቶ አካባቢ ቀንሰዋል። ይህ የሚያሳየው ቀደም ሲል ሆስፒታል ሲወልዱ ከነበሩት ሓምሳ በመቶ የሚሆኑት ቤት ውስጥ እየወለዱ ነው ማለት ነው።

የእንሽርት ውሃ ያለ ቀኑ ሲፈስ ይሰጥ የነበረው መድኃኒት እጥረትም አለብን። ከቆላ ተንቤን የመጣችው ወይዘሮ አሚተም ከጽንሱ ጋር በተያያዘ የደም ግፊቷ በመጨመሩ በአካባቢዋ የሚገኘው ጤና ኬላ ለበለጠ እርዳታ ወደ አይደር ሪፈራል ሆስፒታል ስለላካት

ወደ ሆስፒታላቸው መምጣቷን የተናገሩት የማህፀንና የጽንስ ክትትል ስፔሻሊስት ዶክተር ተወልደ ብርሃነ፣ ይሁን እንጂ ህፃኑ በእናቱ ማህፀን ሊቆይበት የሚገባው ጊዜና የእድገት ደረጃውን ባለመጨረሱ የችግሩ መጠን መክበዱን ተናግረዋል።

ንኣብነት ሳምባ ተሪእና ሲ ኣየር ክሕዝ ዝግብኦ ስለዚ ካብቲ አየር ክሕዝ ዝግብኦ ነበረ ቦታ ፈሳሲ እስካብ ምቁፃር ከእንዲህ ያሉ ጉዳዮች ጋር በተያያዘ የተለያዩ ችግሮች እየተከሰተባቸው ይገኛል። ለምሳሌ ሳምባዋን ብናይ አየር መያዝ ሲገባው ውሃ ቋጥሮን ያገኝ ነው። ስለዚህ እኛ ጋር ከመጣች በኋላ በቀዶ ህክምና እንድትወልድ ተደረገ። ከደም ትቦቱ እየተበተነ የነበረ ውሃ እንዲቆም ማድረግ ቀዳሚው ሥራ ነበረ። ሕፃኑም ቢሆን ዕድገቱን ጨርሶ ባለመወለዱ ክብደቱ የሰላሳ አምስት ሳምንት ዕድሜ የወረደ ነው።

የእናት ጡት አግኝቶ እንዳይጠነክርም ምግብ ባለማግኘቷ ጡቷ ምንም ሊያመነጭ አልቻለም። ወተት ተገዝቶ እንዳይሰጠውም ሆስፒታሉም ሆነ ቤተሰቡ ይህንን ለማድረግ አቅም የላቸውም። ሆኖም ግን ከነበረው ችግር አንጻር ሁለቱም በሕይወት መትረፋቸው ትልቅ ነገር ነው። አሚቴ ተስፋይና ሸሐን ሐጎስ የነበሩባቸው ችግሮች አልፈው የራሳቸውና የልጆቻቸውን ሕይወት ማትረፍ መቻላቸው እንደ ዕድለኛ ያስቆጥራቸዋል። ሆኖም ግን እንዲህ ባሉ አለመረጋጋትና ጦርነት ባለባቸው አካባቢዎች

ቤት ለቤት እየዞሩ የሕክምና እርዳታ ለሚሰጡ ባለሙያዎች ስልጠና በመስጠት ማገልገል ቢቻል ነገሮችን በመጠኑ ማቅለል ይቻላል ሲሉ ባለሙያዎች ይመክራሉ። በተጨማሪም በመድኃኒትና በሕክምና ቁሳቁሶች እጥረት የተነሳ ነፍሰ ጡር እናቶች

የተመጣጠነ ምግብ ማግኘት አለመቻላቸው ከእርግዝና ጋር በተያያዘ ከሚደርሱ ስቃይና ጉዳት በተጨማሪ በሚወለዱ ህጻናት ላይም የተዛባ ተክለ ሰውነት ይዘው የሚወለዱ ህጻናት እየበዙ መሆናቸውን ዶክተር ፋኑስ ገብሩ ገልጸውልናል። ለአሜሪካ ድምጽ ራዲዮ ሳራ ፍሳዬ ዋሽንግተን ዲሲ።

ተከታዩ ዘገባም ሴቶችና ቤተሰብን የሚመለከት ነው። ቤተሰብን ሁሉ በአጠቃላይ ኢትዮጵያ ውስጥ ወደ ስድስት መቶ ሺህ የሚሆን ቁጥር ያላቸው ሕፃናት የኦቲዝም ተጋላጮች ናቸው። ይህንን ችግር ለመጋፈጥ፣ ለመከላከል፣ ለማሸነፍ ከተቋቋሙ ድርጅቶች በተጨማሪ በግላቸው በችግሩ ውስጥ እየተሳተፉ መፍትሄ ለማግኘት የሚፍጨረጨሩ

ሌሎችም ኢትዮጵያውያን አሉ። በየአካባቢው ኢትዮጵያውያን፣ ትውልደ ኢትዮጵያውያን ወይዘሮ ኤደን አባተ የዩናይትድ ስቴትስ የአትላንታ ጆርጂያ ነዋሪ ናቸው። ደረጀ ደስታ አነጋግሯቸው ነበር። አዳምጧቸው።

በልጅነቷ ወደ ዩናይትድ ስቴትስ መምጣቷን የምትገልጸው ወይዘሮ ኤደን አባተ በጆርጂያ ክፍለ ግዛት የአትላንታ ከተማ ነዋሪ ናት። ከኢትዮጵያ ከወጣች ወደ 20 ዓመት ቢሆናትም አሁን ወደዚያ መልሶ የሚያሳስባት ነገር ገጥሟታል። የአእምሮ እድገት ውስንነትን የሚያስከትለው

ኦቲዝም እኔ ኦቲስቲክ ልጅ አለኝ። የስንት አመት ልጅ ነው ያለሽ? ስድስት አመት ነው። የዲያግኖስ የተደረገው ሁለት አመት ከሁለት ወር ልጅ ሆነ። ምን ያህል ከባድ እንደሆነ እናውቀዋለን። ኢትዮጵያ ውስጥ ኦቲስቲክ ልጅ ይዞ ማሳደግ እኛ እዚህ ሀገር ሆነን በጣም ከባድ ነው፣ እንኳን በኢትዮጵያ ምንም እርዳታ በሌለበት ቦታ ማለት ነው። እና ብዙ እናቶች አሉ ኢትዮጵያ ውስጥ ድምጻቸው ሳይሰማ ልጆቻቸውን ይዘው ያሉ እናቶች እና እነሱን ስራ ለማስጀመር የማቋቋሚያ ለማድረግ ነው ሁሌ የሰው እጅ እየጠበቁ እንዳይኖ

ሙሉ እሱን ነው ለማድረግ እየሞከረን ያለ ነው። በግሌ እያረኩ ያለው ኤደን፣ በእናትነቷ በልጇ የደረሰው ነገር በሌሎች እናቶችም እንዳይደርስ የምታደርገው በጎ አድራጎት በዚህ ብቻ የተገደበ አይደለም። በሌሎች የበጎ ፈቃደኝነትና ገቢ አሰባሳቢነት እንቅስቃሴም ተሳታፊነትና አስተባባሪነትም ትታወቃለች። እንደ ድርጅት ድርጅቶችን ሰፖርት ማረግባቸው ነገሮች ደግሞ አሉ። ለምሳሌ ግሎባል ኤደን ሚባል በዶክተር ጌታቸው የተመሰረተ ግሎባል ኢትዮጵያ ይባላል። ከናዲያ ነው የሚኖረው

ከቤታቸው እና ሻረን አሽተን የምትባል ከኔዲያውያን ባለቤቷ ኢትዮጵያዊ ነው። በእርሷ የሚመራ አንድ ፕሮጀክት ይዘናል። ከፕሮጀክት ኪዩር ከሚባል የእርዳታ ከሚሰጥ ድርጅት ጋር ከእነሱ ጋር ኮላቦሬት አድርገን ለወደሙት ሆስፒታሎች የሚሆን እቃዎች ተቀብለዋል። እነሱ እንደ ድርጅት ግሎባል ኤድ ኢትዮጵያ ነው ሴኪውር ያደረገው እና እነሱን እቃዎች እያደረገን ያለ ነው። ምንድን ነው እነዚህ ኮንቴነር፣ እያንዳንዱ ኮንቴነር ከሶስት መቶ ሀምሳ ሺህ እስከ አራት መቶ ሺ ዳለር የሚደርስ ሜዲካል ኢኩዊፕመንትን አልጋዎችን

በሙሉ የያዘ ነው። አንዱ ኮንቴነር ማለት ነው እና እሱን ወደ ኢትዮጵያ ለመላክ ነው የገቢ ማሰባሰቢያዎች እያደረግን የነበረው። ይሄኛው ለኦቲዝም ለተጋለጡ ልጆች በግሏ ከምታደርገው እርዳታ ጋር አይገናኝም። አይገናኝም፣ ይሄኛው አይገናኝም ከዛ ጋር። ይሄ በግሌ እኔ ኢንትረስት በሚያረጉ ሰዎች ወይም በሚያውቁኝ ሰዎች፣ እንደዚሁ በማቃቸው ጓደኞች ቨርቹዋል ስፔስ ላይ ትዊተር ስፔስ ላይ በማቃቸው ሰዎች ከነሱ ጋር አንድ ላይ ሆነን ነው ያደረግነው። እንደውም አሁን

ከዛ በኋላ ኢትዮጵያ ሄጄ እኔ ያሰብኩት እዛ ደግሞ አዌርነስ ለመፍጠር የገባ አንድ ወንድም አለ። ተፈራ ይባላል። እሱም ዲሲ ዲኤምቪ ኤሪያ ነበር የሚኖረው የራሱ በራሱ ቢዝነስ የሚተዳደር ሰው ነው። እሱ እንደዚህ አይነት ነገር ጀምሯል። እነሱም ከጎንሽነን ብለውኛል እና ያሰብኩት እንግዲህ መስራት በሚችሉ እንችላለን የሚሉትን ነገር እንጀራ መጋገር ከሆነ እንጀራ ለመጋገር የሚያስጀምራቸውን ቢዝነስ ለመጀመር ግብዓቶቹን እቃውንም እንደገና ደግሞ እህሉንም እንደገና እንደዛ አድርገን

የተወሰነ ጊዜ የቤት ኪራይ ካለባቸው የቤት ኪራይ ከፍለ በእግራቸው መቆም እንዲችሉና ና የሰው እጅ እንዳያዩ። ስለዚህ እናቶችን ነው የምትረዱት ማለት ነው ወይስ ልጆቹን ነው የምትረዱት? ምንድን ነው?

ለልጆቹ እርዳታ የሚባል ነገር ካለ ልጆቹ መታከም ያለባቸው ከሆነ ወይ ምናምን የምናደርገው ነገር ሊኖር ይችላል። እኛ አሁን ያሰብነው ልጆቹን መርዳት ማለት ለኔ እኔ ከማየዋን ግን እናትየው ልጇን አብራ ሆና አጠገቡ ሆና አቢዩ ሳይደረግ እሱን ማስተዳደር እንድትችል ነው። ስለዚህ እነ ወይ ልጆቹን ነው የምንረዳው፣ ነገሩን የምናደርገው ግን ለወላጅ ነው። ኤደን ይህ የማደርገው ነገር ትልቅ ፕሮጀክት ሆኖ ሳይሆን እኔ እዚህ ሆኜ ለልጄ የማገኘውን እርዳታ ኢትዮጵያ ያሉ እናቶች እንዲያገኙ ነው ትላለች።

እንግዲህ አሁን ይሄ ትሪትመንቱ ፋሲሊቲ ምናምን የሚባለው ዛ ቢግ ፒክቸር እና ሆነ ቆይተን ልናደርግ የምንችለው ነገር ነው። ማለት ጊዜ ወስዶ የሚሆን ነገር ነው እንጂ እንደዚህ እንደ ጊዜያዊ ችግር መፍቻ አድርገን ልናስበው አንችልም። ግን አትሊስት መሰረታዊ ነገር ስለሆነ ይሄ ልጁ መታሰር ስለሌለበት፣ እናቶች አንዳንዴ አዝለዋቸው የሚሄዱት በጣም ትልልቅ ልጆችን አዝለው ነው የሚሄዱት እና ያንን ለመቅረፍ ብዬ ነው። ብዙም ትልቅ ነገርም አይደለም፣ ትልቅ ፕሮጀክትም አይደለም። ግን ምክንያቱም እኔ ብዙ ጊዜ ልጄን

የተለያየ ቦታ ሰው ወስደው የተለያየ እድል ሲኖረው ብዙ አጋጥ አማራጮች ሲኖሩ እነዛን እናቶች ስለማይ የኔ ቅንጦት ነው የሚመስለኝ፣ እውነት ለመናገር ለእኔ ለልጅ የማደርገው ወይም እዚህ ሀገር የምንኖር ሰዎች ኦቲስቲክ ልጆች ያሉን ሰዎች ለልጆቻት የምናገኘውን ነገር ስለምናውቀው እነዛ እናቶች በጣም ያሳዝናሉና አትሊስት የሀያ ቤተሰብ መቀየር ህይወት ማስተካከል ከቻልኩ

ብዬ ነው የተነሳሁት። እግዚአብሔር ይመስገን። እንግዲህ ኢትዮጵያ ከሰዎቹ ጋር እርዳታ ከሚያስፈልጋቸው ሰዎች ጋር በቀጥታ ትገናኛለሽ ወይስ በሰዎች በኩል የምታገኛቸው? እኔ ቀጥታ ግንኙነት የለኝም ከእነሱ ጋር። እሷ ቪዲዮ እየቀረጸች ትልክልኛለች፣ እነዚህን ፋሚሊዎች እላታለሁ። አሁን ግን እኔ ራሴ ስለሚሄድ ነው ይሄንን ያህል ገንዘብ ወጥቼ ለማሰባሰብ የተነሳሁት።

እኔ ራሴ ስለሚሄድ ቦታው ላይ ተገኝቼ ስጦታውንም ሰጥቼ እያንዳንዳቸውን ወላጆች ኢንተርቪው አድርገን የተደረገላቸውን ነገር ለገሱት ሰዎች አፕዴት እናደርጋለን ማለት ነው። ሌሎች እንደዚህ ያለ ነገር የሚሰሩ ድርጅቶች አሉ። የተለያዩ ድርጅቶች እነሱን ለማግኘት ሞክራችኋል ወይስ፣ ለምንድን ነው በግላችሁ የምታደርጉት? እንግዲህ

ብዙ ነገር ማለት እንኳን አልፈልግም በዚህ ዙሪያ ያው ። አንዳንዴ በጣም የባሰ ችግር ሲገጥመን የተወሰኑ ሰዎችን እሷ ልሄዳ ለማነጋገር ሞክራለች እና ብዙዎቹ ቦታ በጣም ብዙ ዌይቲንግ ሊስት አለ ነው የሚሉት፣ ብዙ ነገር አለ ነው የሚሉት። እና እኔ በግሌ በጣም ትልልቅ ድርጅቶች ኦሬዲ ብዙ ፈንድ የሚያደርጋቸው ሰዎች አሉ ማለት ከተለያየ ትልልቅ ድርጅቶችም ፈንድ ያደርጓቸዋል የተለያየ ነገር አለ እና ግን እነዚህ በየጉድጓዱ ተጥለው ያሉ

ህጻናት በር ተዘግቶባቸው ካልጋጋየት የታሰሩ ብዙ ነገር ውስጥ የሚያልፉ ብዙ ህፃናት አሉ። በየቦታው ማንም

ያላያቸው እነሱ እንደ ድርጅት ሲንቀሳቀሱ ወይም ሚዲያ ላይ የመጡ ሰዎችን ምናምን አይደለም። እኛ መንካት የምንፈልገው ማንም ያላያቸው ያልተደረሰላቸው ብዙ ሰዎች አሉ። ችግር ካሉባቸው እናቶች መካከል ኤደን የአንዳንዶቹን እንደሚከተለው ገልጻለች። አንድ እናት አለች፣ ለምሳሌ ሰው ቤት እንጀራ ጋግራ ነው የምትተዳደረው። ያንን ለማድረግ ለመሄድ ልጇን ይዛ መሄድ አትችልም። ምክንያቱም ልጇ በጣም አግሬሲቭ ነው እና ከአልጋ ጋር አስረው ነው የምትሄደው ቤት ውስጥ ምክንያቱም የትም ቦታ ይዛው ልትሄድ አትችልም። እንደዚህ አይነት ታሪኮች

ሶስት ነገሮች በጣም ብዙ ናቸው ልጆቹ ሳይታወቅ በጣም ነው አብዝ የሚደረጉት ምክንያቱም እናቶች ወላጆች አዌርነስ የላቸውም እንዴት ይህን ነገር ትሪት ማድረግ እንዳለባቸው አያውቁም የሚነግራቸው የሚያስተምራቸው ሲስተም የለም ውስጥ እና ልጆቻቸውን ግዴታ ማብላት ስላለባቸው የማይኬድበትን መንገድ ይሄዳሉ እና የአትሊስት እና እንደዛ እንዳታረግ እዛው ቤቷ ሰርታ መኖር የምችለውን ነገር ለመፍጠር ነው ለዚሁ አላማ በተለያዩ ጊዜያት በድረገጽ መለስተኛ የገቢ ማሰባሰቢያዎችን የምታካሂደው ኤደን

ባለፈው ቅዳሜ እንኳ ወደ 4000 ዶላር ማሰባሰቧን ገልጻለች። አሁን ከራሷ አውጥታ ወደ ቡድን እያሳደገችው መሆኑንም ትናገራለች። ወይዘሮ ኤደን አባተን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታነኝ ጤና ይስጥልን። ወደ ተከታዩ ቅንብር እናልፋለን። አሜሪካና ህዝቧ

ቶሪን ኔልሰን ኃይለኛ ቡጢኛ ነች። አሥራ ሦስት ሜዳሊያዎችን አግኝታለች። አሥራ ሦስት ጊዜ ሻምፒዮን ሆናለች። አሁን ደግሞ ወንዶች በሚሳተፉባቸው ማንኛቸውም የስፖርት መስኮች ላይ ሴቶችም እኩል መሳተፍ ይችላሉ የሚል ንቅናቄ እየመራች ነች። ሪፖርተራችን ፋይዛ አልማስሪ ከቶሪን ሊዝበርግ

ቨርጂኒያ ላይ አግኝታ አነጋግራት ነበር። ቆንጅታየ ለአሜሪካና ሕዝቧ ዝግጅቷ እንደሚከተለው አቀና አብራዋለች። አብራችሁን ቆይ ስቲ ከዚህ ጋር ቶሪ ሾነፍ ኔልሰን የሁለት ልጆች እናት ነች። በአምስት የተለያዩ ክብደቶች ተወዳድራም 13 ጊዜ ለአሸናፊነት በቅታለች።

ልጆቼን ብቻዬን ነበር የማሳድጋቸው። የተማሪ ማመላለሻ አውቶቡስ እነዳ ነበር። አሃፕ የተሰኘ ምግብ ቤትም ተቀጥሬ ሰርቻለሁ። ቡጢ የጀመረችው ዘግይታ። በጣም ዘግይቼ በ29ኛ ዓመቴን የጀመርኩት። ግን የምነግራችሁ ነገር ቢኖር የምትፈልጉትን ነገር ለማድረግ ዘግየች ያለው የሚባል ነገር የለም።

እንዴት እንደጀመረች ስታስታውስ፣ ልጆችን ስወልድ ክብደት ጨምሬ ስለነበር ስፖርት ለመስራት ጂም ገባው። ክብደት ለመቀነስ ብዬ ነው። ያን ጊዜ ነው ከአሰልጣኝ ጋር የተዋወቅኩት። በወቅቱ የስፖርት መስሪያው ቤት ባለቤት እሱ ነበረ። ውጤ መጀመሪያ በጣም ጠቀመኝ፣ ህይወቴንም ቀይሮታል

ጤናማ አመጋገብ መከተል ደግሞ መንፈሴ ሁሉ ቀይረው ብላለች። እዚህ ተርኒንግ ስቶን ሪዞርት በሚባለው መሐንነት የሚገኝ የቁማርና የመዝናኛ ስፍራ ብዛት ያለው ተመልካች በጉጉት ይጠብቃል። ቶሪ ኔልሰን እየገባች ነው። ማይክ ታይሰን ጨርሶታል።

ሁሉም እንዴት እንደሚወዳደር የራሱን እቅድ ይዞ ነው የሚመጣው። ያ ታዲያ የመጀመሪያው ቡጢ ፊቱ ላይ እስኪያርፍ ነው። የመጀመሪያው ምት ብንን ያደርግሃል። እንዴ እንዲህ ነው ለካ የምትለው ያን ጊዜ ነው። ስለዚህ እኔም አንድ ጊዜ ስመታ አለቀ። እንግዲህ አሁንስ መቧቀስ ነው ብዬ እነሳለሁ። ሴቶች ነን፣

ወንዶች በሚሳተፉበት ስፖርት ሁሉ መሳተፍ ግን አያቅተንም ብላለች የቡጢ ስፖርተኛዋ ቶሪ ኔልሰን። ቡጢ በ43 ዓመቴ አቆምኩኝ። እህቴ እኔ ልምምድ ካምፕ ውስጥ እያለሁ ታመመችና እዚያው እያለሁ አረፈች። በጣም ሐዘኑ ጎዳኝ

ብቃ፣ ይበቃኛል አልኩኝ። ልጆች ልጆቼም ይበቃሻል ተይዋሉኝ፣ ና ተውኩት። የመጨረሻውን ግጥሚያዋን ለአያቷ መታሰቢያ እንዲሆንላት መወዳደሯን የ አስራ ሶስት ጊዜ አሸናፊ ቱቶሪ ትናገራለች። ሴቷ ልጄ ሀያ ሶስት ወንድ ደግሞ ሀያ ስድስት ዓመታቸው ነው። ምስኪኖች እንደ ልጅ ሆነው አላደጉ። ማታ እቤት ስገባ ተነሱ፣ ወደ ልምምዴ እንሂድላቸውና ተነስተን ወደ ዲሲ እንጓዛለን።

ብቻዋን ያሳደገቻቸው ልጆቿ እንዲህ ይላሉ። ሁሌ ጠዋት ጠዋት ከእንቅልፌ ስነሳ እናቴ ተመታ እንዳትጎዳብኝ እያልኩ እጸልይ ነበር። እናቴን እስካሁን ስላከናወንሽው እና ወደፊትም ስለምታከናውኝው ሁሉ እንኳን ደስ ያለሽ ማለት እፈልጋለሁ። ዛሬ የ13 ጊዜ ዋንጫ ተሸላሚዋ ቡጥኛ ቶሪ ኔልሰን የግለሰብ ስፖርት አሰልጣኝ ነች።

most girls that I've trained feel like they can't even የማሰለጠናቸው ብዙዎቹ ወጣት ሴቶች ቡጢ መሰንዘር እንኳን የሚችሉ አይመስላቸውም። ደግሞ መጀመሪያ ላይ አይችሉም። አንዴ ከሰለጠኑ በኋላ ግን በራስ መተማመን ይመጣል፣ የሚችላቸው የለም ብላለች።

ዝግጅታችን እንግዲህ ሊጠናቀቅ ነው። ወደ ሁለት ደቂቃዎች ይቀሩናል። ላጠራጠር ያሉ መረጃዎችን ላካፍላችሁ እስቲ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዛሬ ባወጣው መረጃ መሰረት ነገ አዲስ አበባ ከፊል ደመናማ እንደምትሆን ያሳያል። ከፍተኛ ሙቀቷ የከተማይቱ 28 ዲግሪ ሴልሸስ ይሆናል። ዝቅተኛው

14 ዲግሪ ሴልሽስ ነው። ወደ ኢትዮሜት ዳት ጆቪ ዳት ኢቲ ብትገቡ ዝርዝር ያሉ ሌሎች መረጃዎችን ታገኛላችሁ። የኢትዮጵያ ብሔራዊ ባንክ ባወጣው የምንዛሪ ዝርዝር ደግሞ አንድ የዩናይትድ ስቴትስ ዶላር ዛሬ የባንክ መግዣ ዋጋ ሲገዛ 51 ብር ከ27 ሳንቲም ነው የሚገዛው። መሸጫ ዋጋው እርስዎ ከባንክ ሄደው ዶላር ከፈለጉ 52 ብር ከ30 ሳንቲም መክፈል

ይጠበቅበታል። ወርቅ አንድ ግራም 24 ካራት ወርቅ 99.96 ከመቶ ጥራት ያለው ወርቅ ግራሙ 558 ብር ዶላር ከ10 ሳንቲም ተሽጧል። ዛሬ ቡና ደግሞ አንድ ኩንታል 528 ዶላር መሸጡን የኢትዮጵያ ብሔራዊ ባንክ አሳውቋል። ልክ የዛሬ ሶስት ዓመት አካባቢ

ጆርጅ ፍሎይድ የሚባል አንድ ጥቁር አሜሪካዊን ለመያዝ ዴሪክ ሾቨን የሚባል ነጭ ፖሊስ ትግል ይጀምርና አንገቱ ላይ ቆሞ ይገድለዋል። ልክ የዛሬ ዓመት ዴሪክ ሾቨን ጥፋተኛ ነው ተብሎ በዛሬዋ ዕለት በጁሪ ወይም በፍርድ ሸንጎ

ተበይኖበታል። ያ እንቅስቃሴ ታዲያ እጅግ ስፋት ያለው ብላክ ላይቭስ ማተር የሚል ንቅናቄ አቀጣጥሎ ነበር። በዩናይትድ ስቴትስም በሌሎችም ሀገሮች ተቀጣጥሏል። የጥቁርም ሕይወት ዋጋ አለው የሚል ነበረ።

የተከበራችሁ አድማጮች፣ ዝግጅታችን በዚሁ ተጠናቀቀ። በአቀናባሪው በኤልያስ አስማረ፣ በቴክኒሽያኖቹ በዋና አዘጋጇ ጽዮን ግርማና በመላ ባልደረቦች ስም ለዛሬ በዚሁ ሰናበታችኋለሁኝ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሁላችንም ሰላም ጤና ይስጥልን። በደህና እደሩ።